የዲደብሊው ዜና እንደምናመሻችሁ። በመጀመሪያም ዋና ዋና ዜናዎቹ ማሊ ውስጥ የቆየው የተባበሩት መንግስታት ድርጅት ተልእኮ በዛሬው ዕለት ለሀገሪቱ ወታደራዊ ሁንታ ባለስልጣናት ወታደራዊ ሰፈሩን አስረከበ። በያዝነው ዓመት ታህሳስ ማለቂያ አካባቢ ተልእኮ አጠቃሎ ከማሊ ይወጣል። አመታዊ የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ተከታታይ ጉባኤ የተነሳለትን አላማ ማሳካት ተስኖታል የሚሉ ወገኖች የማሳሰቢያ ደብዳቤ ለጉባኤው አቀረቡ። ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የመካከለኛው ምስራቅ ና የሩሲያና የዩክሬን ጦርነት መቆም አለበታሉ። የጀርመን መራሄ መንግስት ኦላፍ ሾልስ ከሁለት ዓመታት በኋላ ለመጀመሪያ ጊዜ ዛሬ ከሩሲያው ፕሬዝደንት ቭላዲሚር ፑቲን ጋር በስልክ ተነጋገሩ። ዜናው በዝርዝር። ማሊ ውስጥ የቆየው የተባበሩት መንግስታት ድርጅት ተልዕኮ በዛሬው ዕለት ለሀገሪቱ ወታደራዊ ሁንታ ባለስልጣናት ወታደራዊ ሰፈሩን አስረከበ። በማሌ የመንግስታቱ ድርጅት ተልዕኮ በእንግሊዘኛ ምህፃሩ ሚኒሱማ ከጎርጎሮሳዊ 2013 ዓ ም አንስቶ በተለያዩ ታጣቂዎች በምትታመሰው አፍሪቃዊት ሀገር ተሰማርቶ ቆይቷል። ባለፈው አመት ነበር የሰላም አስከባሪዎቹ ከማሊ እንዲወጡ በሀገሪቱ ባለስልጣናት ግፊት የተደረገባቸው የተልእኮ አባላት እስከ መጨረሻው ታህሳስ ማለቂያ ድረስ ማሊን ለቀው ይወጣሉ። በተጠቀሰው ጊዜ ማሊ ውስጥ አስራ አምስት ሺ የመንግስታቱ ድርጅት ሰላም አስከባሪዎችና ፖሊሶች ተሰማርተው እንደነበር ነው የተገለጸው። ከመቶ ሰማኒያ በላይ የሰላም አስከባሪው ተልእኮ አባላት በጽንፈኛ ታጣቂዎች መገደላቸውም ተጠቅሷል። እንዲያም ሆኖ የማሊ ባለስልጣናት የተልእኮ ቡድኑ የማሊ ህዝብ ያለበትን ችግሮች ለመፍታት አልቻለም በሚል ይተቻሉ። ዓመታዊው የተባበሩ መንግስታት ድርጅት የአየር ንብረት ለውጥ ተከታታይ ጉባኤ የተነሳለትን አላማ ማሳካት ተስኖታል የሚሉ ወገኖች የማሳሰቢያ ደብዳቤ ለጉባኤው አቀረቡ። የዘንድሮ ጉባኤ ከቅሬታ አጽም የሚገኘው የነዳጅ ዘይት አጠቃቀም እንዲቀጥል በሚሽሉ ወገኖች ተጽዕኖ እንዳረፈበትን የተገለጸው የቀድሞ የሀገራት መሪዎችና የአየር ንብረት ምሁራን ያሰባሰበ አንድ ቡድን ለጉባኤው በጻፈው ደብዳቤ ማሻሻያ እንደሚያስፈልገው አሳስቧል። ሁለት መቶ የሚሆኑ ሀገራት በተገኙበት አዘርባጃን ባኩ ላይ ከያዝነው ሳምንት ሰኞ ዕለት ጀምሮ 29ኛው የኮፕ ጉባኤ እየተካሄደ ነው። ጉባኤው በማደግ ላይ ያሉ ሀገራት ከአየር ንብረት ለውጡ ጋር ተላምደው ለመኖር እንዲችሉ የገንዘብ ድጋፍ ስለማሰባሰብ እየተነጋገረ ቢሆንም እስካሁን ያን ያህል ውጤት እንዳላሳየን የተነገረው በዘንድሮ ጉባኤ ከቅሬታ አጽም የሚገኘው የነዳጅ ዘይት አጠቃቀም እንዲቆም የቀረቡ ሀሳቦችን የሚቃወሙ ወገኖች ተበራክተው መገኘታቸው ተነግሯል። የአለም አቀፍ አየር ህብረት ፖለቲካ ማዕከል ዳይሬክተር ካትሪን አቤሩ ሁሉንም የዓለም ሀገራት የሚያሳስብ ጉዳይ በሚነሳበት እንዲህ ባለ መድረክ የፍላጎት ግጭትን የሚቆጣጠር ፖሊሲ ሊኖር ይገባል ባይ ናቸው። በኮፕ 29 ጉባኤ 1700 ከቅሪተ አጽም የሚገኝ ነዳጅን የሚደግፉ አግባቢዎች እንዳሉ እናውቃለን። ያ ደግሞ የአስተናጋጇን ሀገር ጨምሮ ከሶስት ሀገራት በቀር ከብዙዎቹ ሀገራት ልዑካን ቁጥር ይበልጣል። የእነሱ ፍላጎት ደግሞ የታሰበው እንዲሳካ መግፋት ሳይሆን መጎተት ነው። የመንግስታቱ ድርጅት የአየር ንብረት ለውጥ ተከታታይ መድረክ ደግሞ ከቅሪተ አጽም የሚገኘውን ነዳጅ ጨምሮ የአየር ንብረት ለውጥን ለሚመለከቱ ጉዳዮች ሁሉ የፍላጎት ግጭት እንዳይኖር የሚከላከል ፖሊሲ ያስፈልገዋል። ይህ የጥቅም ግጭት ፖሊሲ ደግሞ ፕሬዝዳንትነቱን በሚይዙት ላይ እና በልዑካን ላይ ሁሉ ተግባራዊ መሆን ይኖርበታል። ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የመካከለኛው ምስራቅና የሩሲያና የዩክሬን ጦርነት መቆም አለበት አሉ። ትራምፕ ይህን የተናገሩት ትናንት ማምሻውን የምርጫ ድላቸውን አስመልክቶ በተካሄደ ድግስ ላይ ነው። ትራምፕ ድግሱ ላይ ባደረጉት ንግግር ለህዝቡ ግብር በመቀነስ እና የጦር ሰራዊቱን በማጠናከር አሜሪካን ዳግም ወደ ታላቅነቷ ለመመለስ እንደሚሰሩ አመልክተዋል። የዓለምን ኢኮኖሚ ያናጉት የሩሲያና ዩክሬን እንዲሁም የመካከለኛው ምስራቅ ጦርነቶች እንዲቆሙ የበኩላቸውን እንደሚሰሩም ተናግረዋል። ዝቅተኛ ግብርና ጠንካራ ወታደራዊ ኃይል ይዘን ወደ ታላቁ ሀገራችን መመለስ ይኖርብናል። ከዚህ በፊት እንዳደረግነው አሁንም ማድረግ ይኖርብናል። ሰራዊታችንን እናስተካክላለን። ከፊሉ ለአፍጋኒስታን እንደሚሰጥ አናውቅም ነበር። መካከለኛው ምስራቅ ላይ እንሰራለን። በሩሲያና ዩክሬን ላይም አጠንክረን መስራት ይኖርብናል። መቆም አለበት። ሩሲያና ዩክሬን ማቆም አለባቸው። ባለፉት ቀናት ሺዎችና በሺዎች የሚቆጠሩ ሰዎች መገደላቸውን የሚገልጽ ዘገባ ተመልክቻለሁ። በአጋጣሚ ወታደሮች ነበሩ። ሆኖም ወታደሮችም ሆኑ በከተማዎች የሚኖሩ ሲቪል ሰዎች እኛ እንሰራዋለን። ትራምፕ በቀጣይ ለአራት ዓመታት አሜሪካንን አብረዋቸው የሚያስተዳድሩ ባለስልጣናትን መምረጥ ቀጥለዋል። ሴናተር ማርኮ ሩቢዮን የውጭ ጉዳይ ሚኒስትራቸው፣ የፎክስ ኒውስ አቅራቢ ፒት ሄግሰንን ደግሞ የፔንታጎን ኃላፊ እንዲሆኑ መርጠዋል። 47ተኛው የአሜሪካ ፕሬዚደንት ዶናልድ ትራምፕ በመጪው ጥር 12 ቀን 2017 በይፋ ቃለ መሀል ላይ ይፈጽማሉ። አድማጮች የምትከታተሉት የዶች በለ ዲደብሊውን ዜና ነው። የጀርመን መርሃይ መንግስት ኦላፍ ሾልስ ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ዛሬ በስልክ መነጋገራቸው ተነገረ። ሁለቱ መሪዎች በሁለት ዓመታት ውስጥ በስልክ ሲነጋገሩ ዛሬ ለመጀመሪያ ጊዜ መሆኑ ነው። በሀገር ውስጥ ፖለቲካ የተወጠሩት መራሄ መንግስት ሾልስ የዩክሬንን ጦርነት በተመለከተ ከፑቲን ጋር ለመነጋገር እንደሚፈልጉ ባለፈው ሳምንት ነበር የተናገሩት። ለመረጃው ቅርበት ያላቸው ምንጮች ለተለያዩ መገናኛ ብዙኃን እንደገለጹት ለአንድ ሰዓት በዘለቀው የሁለቱ መሪዎች የስልክ ንግግር ሾልስ የበርካቶችን ሕይወት የቀጠፈውን ጦርነት ከመኮነናቸው በተጨማሪ በተለይ የሩሲያን የአየር ጥቃቶች አውግዘዋል። ፑቲን በበኩላቸው ግጭቱ እንዲቆም ሊደረግ የሚችል ማንኛውም ስምምነት የሩሲያን የደህንነት ጥቅሞች ከግምት ያስገባ መሆን እንደሚኖርበት መናገራቸው ተዘግቧል። ትናንት ማምሻውም በፓሪስ ስታዲየም ከተነሳው ረብሻ ጋር በተገናኘ የፈረንሳይ ፖሊስ አርባ ሰዎችን ማሰሩን ዛሬ አስታወቀ። የእስራኤልና የፈረንሳይ ቡድኖች በተጫወቱበት ስታዲየም ተነስቶ የነበረውን ግጭትም ወዲያው መቆጣጠሩንም ፖሊስ ገልጿል። ጨዋታው የተካሄደው በጥብቅ የጸጥታ ጥበቃ ስር ነበር። አራት ሺ የሚሆኑ ፖሊሶችና የፈረንሳይ ጸጥታ ኃይሎች እንዲሁም አንድ ሺ ስድስት መቶ ሲቪል የጸጥታ ሰራተኞች የስታዲየሙን ውስጥና ውጭውን ለመቆጣጠር ተሰማርተው እንደነበር አዣንስ ፍራንስ ፕሬስ ዘግቧል። የጨዋታው ተመልካቾች እንዳይጋጩ አስተናጋጆቹ ጣልቃ እንደገቡ የዜና አውታሩ ዘጋቢ መመልከቱም ተገልጿል። አንዳንዶቹ ደጋፊዎች የእስራኤልን ሰንደቅ ዓላማ እንደያዙ በየመቀመጫዎቹ መካከል ሲሯሯጡ፣ ሌሎች ደግሞ ፊሽካ እያጮሁ የጸጥታ ኃይል አባላት ላይ ተቃውሟቸውን ሲገልጹ የሚያሳዩ ቪዲዮዎች በኤክስ ገጾች መውጣታቸውንም አመልክቷል። እንዲያም ሆኖ ጨዋታው ከጸጥታ አኳያ በሰላም መጠናቀቁን የፈረንሳይ ፖሊስ ዛሬ አስታውቋል። እንደ ዘገባው ሰማንያ ሺ ተመልካች የመያዝ አቅም እንዳለው በተገለጸው የፓሪስ ስታዲየም ትናንት የታደመው 17 ሺ አይሞላም። ጨዋታው ያለምንም ግብ የተጠናቀቀ ቢሆንም የፈረንሳይ ቡድን ለፍጻሜ አጋማሽ አልፏል። ጨዋታውን ለመመልከት ፕሬዚደንት ኢማኑኤል ማክሮና የቀድሞ የአገሪቱ ፕሬዚደንትን ጨምሮ ትላልቅ ባለስልጣናት መገኘታቸው ተገልጿል። ይህ ዶይቼ ቬለ ነው። ከዶቸ ቨለ ዜናውን ለማብቃት ዋና ዋናዎቹን በድጋሚ እንሆ ማሊ ውስጥ የቆየው የተባበሩት መንግስታት ድርጅት ተልኮ በዛሬው እለት ለሀገሪቱ ወታደራዊ ሁንታ ባለስልጣናት ወታደራዊ ሰፈሩን አስረከበ። በያዝነው አመት ታህሳስ ማለቂያ አካባቢ ተልኮ አጠቃሎ ከማሊ ይወጣል። አመታዊው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ተከታታይ ጉባኤ የተነሳለትን ዓላማ ማሳካት ተስኖታል የሚሉ ወገኖች የማሳሰቢያ ደብዳቤ ለጉባኤው አቀረቡ። ተመራጩ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የመካከለኛው ምስራቅና የሩሲያና የዩክሬን ጦርነት መቆም አለበት አሉ። የጀርመን መራሄ መንግስት ኦላፍ ሾልስ ከሁለት ዓመታት በኋላ ለመጀመሪያ ጊዜ ዛሬ ከሩሲያው ፕሬዝደንት ቭላዲሚር ፑቲን ጋር በስልክ ተነጋገሩ። ዜናው በዚሁ አበቃ።